ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25ና በ22 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ። የዛሬ ማክሰኞ ነሐሴ 13 2006 ዓ.ም ምረት ስርጭታችን ጀመረ። ጤና ይስጥልን፣ እንደምናምሻችሁ፣ እንደምናምሽታችኋል ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና እኔም አዲሱ አበበ ነን። ሐዘናችሁ ለሚገባኝና መልስ ለምትሹ የፈርግሰን ማኅበረሰብ አባላት ዝም ብለን ከምንጫዋጫዋ እንድንደማመጥና የጋራ ግንዛቤ እንዲኖረን እንደገና እጠይቃለሁ። እንደገና ከመቆሳሰል ይልቅ ቁስላችን እንዲሽር እንጣር። ፕሬዝዳንት ባራክ ኦባማ ናቸው የሰማችኋቸው። ሰሞኑን ሚዙሪ ግዛት ውስጥ ፌርግሰን መኖሪያ አካባቢ ስለተፈጠረው በዘር ጉዳይ ላይ ያተኮረ ችግር ከተናገሩት የተወሰደ ነው። በመጽሔት እንመለስበታለን። ከዜናችን ደግሞ ፕሬዚዳንት ባራክ ኦባማ ከእስላማዊ መንግስት እጅ ለማስለቀቅ በዚያ የሚካሄደውን ጦርነት ለመርዳት የዩናይትድ ስቴትስ ፈቃድ መሆኑን ገለጡ፣ ምዕራብ አፍሪካ ውስጥ በተዛመተ የኢቦላ ወረርሽኝ 84 ሰዎች መሞታቸውን ደብልዩ ኤች ኦ ገለጠ፣ የሚሉ በቀዳሚነት ይገኛሉ። የተከበራችሁ አድማጮች በምሽቱ ዘርዘር ያሉ ዘገባዎች በርከት ያሉ ይኖሩናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢራቅ ኃይሎችና ኩርዶች በአገሪቱ ሰሜናዊ ክፍለ ሀገር የሚገኘውን ግዙፍ ስትራቴጂካዊ ግድብ ከእስላማዊ መንግስት ቡድን እጅ አስለቅቀው እንዲቆጣጠሩ የዩናይትድ ስቴትሱ የጦር ኃይል መርዳቱን ፕሬዚዳንት ባራክ ኦባማ ገልጠዋል። የቪኦኤ አጠር ያለ ዘገባ አለ ቆንጅታየ ታቀርበዋለች። In recent weeks, heavy rain has, however, flooded, uh, three of the ፕሬዚደንት ባራክ ኦባማ ትናንት ሰኞ በዋይት ሀውስ ሲናገሩ ነውጠኞቹ የሞሱልን ግድብ ቢያፈርሱት ኖሮ በሰሜናዊ ኢራቅ በሺዎች የተቆጠሩ ሰዎችን የሚገድል አጥፊ የጎርፍ መጥለቅለቅ ሊያስከትል ይችል ነበር ብለዋል። አይስል በመላው የኢራቅ ህዝብና በአካባቢው በጠቅላላ አደጋ መደቀኑን ልብ እንበል። የሱኒዎችን ብሶት እያሰማን ነው እያሉ ሱኒ ወንዶችንና ሴቶችን እንዲሁም ሕፃናትን ይገድላሉ። ባዕዳን ኃይሎች እንቃወማለን እያሉ የራሳቸውን የጥላቻ ርዕዮተ ዓለም ለማራመድ ባዕዳን ተዋጊዎችን ይመለምላሉ። ስለዚህም የኢራቅ ህዝብ አንፈልጋችሁም ብሎ ተባብሮ በመነሳት ሞሱል ግድብ እንደ ተደረገው ሁሉ ከያዟቸው ቦታዎች በሙሉ ማስወጣት መጀመር አለበት። የሞሱል ግድብ ለሰሜን ኢራቅ የኤሌክትሪክ ኃይልና የመስኖ ውሃ አቅርቦት ወሳኝ መሆኑ የሚታወቅ ነው። የዩናይትድ ስቴትስ የመከላከያ ሚኒስቴር ትናንት ሰኞ በግድቡ አቅራቢያ በእስላማዊ መንግስት ነውጠኞቹ ይዞታዎች ላይ አስራ አምስት ተጨማሪ ጥቃቶችን አድርሶ የውጊያ ይዞታቸውንና መሳሪያዎቻቸውን ማውደሙን አስታውቋል። ዩናይትድ ስቴትስ በነውጠኞቹ ላይ ጥቃት ማድረስ የጀመረችው በሰሜን ኢራቅ ሳንጃር ተራራ ላይ መድረሻ አጥተው ሲንከራተቱ የነበሩት በብዙ ሺዎች የተቆጠሩ ውህዳ ሱዳን ያዚዲዎች በነውጠኞቹ እንዳይጨፈጨፉ ለመከላከልም ጭምር እንደነበረ ይታወሳል። ዩናይትድ ስቴትስ አዲስ እየተመሰረተ ያለውን የኢራቅ የአንድነት መንግስት መደገፏን ትቀጥላለች ሲሉ ሚስተር ኦባማ አስገንዝበዋል። ለሕዝቡ ሰብአዊ ረድኤት የሚያቀርብ ዓለም አቀፋዊ ሕብረትም እንገነባለን ሲሉ ፕሬዚደንቱ አስታውቀዋል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ብጹዕ አቡነ ፍራንሲስ በበኩላቸው ዓለም አቀፉ ማህበረሰብ በኢራቅ ጥቃት እያደረሱ ያሉትን እስላማዊ ነውጠኞች ለመግታት ኃይል መጠቀሙ ተገቢ ነው ብለዋል። ሆኖም ለግጭቱ የሚሰጠው ምላሽ የሚወሰነው በአንድ ሀገር ብቻ መሆን የለበትም ሲሉም አክለዋል። ምዕራብ አፍሪካ ውስጥ በተዛመተው ኢቦላ ምክንያት 84 ሰዎች ሰሞኑን መሞታቸውን የዓለም የጤና ድርጅት ደብሊው ኤች ኦ ገለጸ። ይህ በወረርሽኞ የሞቱትን ሰዎች አጠቃላይ ቁጥር ወደ 1229 ከፍ አድርጎታል። የመንግሥታቱ ድርጅት የጤና መርሃ ግብር ዛሬ ማክሰኞ እንዳስታወቀው በጥርጣሬ ላይ የሚገኙትን ጨምሮ በሽታው እንዳለባቸው የተረጋገጡ የተረጋገጠው ቁጥር ወደ 2240 ያደገ ሲሆን ይህ አሃዝ ባለፈው ሳምንት መጨረሻ ላይ ሪፖርት የተደረጉትን 113 ህሙማንን የሚያካትት ነው። አሁን አሁን ህሙማኑ በብዛት የሚሞቱት ባለሥልጣናቱ ከፍተኛ መከላከል እያደረጉ ባሉባት ላይቤሪያ ሲሆን ባለፈው እሁድ 37 ተጠርጣሪ የኢቦላ ህሙማን የታጣቂዎች ጥቃት ወደ ደረሰበትና ለብቻው ተከልሎ ወደሚገኝ አንድ የሞንሮቪያ አካባቢ እንዲመለሱ ባለስልጣናት ማሳሰባቸው ይታወቃል። የላይቤሪያ መንግስት እንዳስታወቀው ጥቃቱ ሞንሮቪያ አካባቢ በሚገኝ መንደር ከደረሰ በኋላ የኢቦላ ቫይረስ እንዳለባቸው የሚጠረጠሩት ሰዎች የት እንደደረሱ ሳይታወቅ ቆይቶ ነበር። የመንግስቱ ቃል አቀባይ ሌዊስ ብራውን ትናንት ሰኞ በሰጡት ቃል እነዚህ ተጠርጣሪዎች ሌላውን እንዳያስይዙ አሳስበዋል። ዘራፊዎቹ ራሳቸው ለአደጋ የተጋለጡ መሆናቸውን ቃል አቀባዩ የተናገሩት የዘረፏቸው ንብረቶችና ልዩ ልዩ ቁሳቁስ በቫይረሱ የተበከሉ መሆናቸውን ለማመልከት መሆኑም ታውቋል። በሚዙሪዋ ፈርግሰን ከተማ ጦር መሳሪያ አልባ በሆነ አንድ ጥቁር አሜሪካዊ ወጣት ላይ በነጭ የፖሊስ መኮንን የተፈጸመው ግድያ የቀሰቀሰው ከፍተኛ ውጥረት እንዳለ ሆኖ በግድያው ተቃዋሚዎችና በፖሊሶች መካከል ሌሊቱን ግጭት መካሄዱ ተሰማ። ከሰላማዊ ተቃውሞ ወደ ግጭት ባመራው በዚሁ አመፅ ፈርጉሰን ከተማ አውራ መንገድ በተሰበሰበው ህዝብ ላይ ፖሊስ እምባስ መጭ ጋዝ ተኩሷል። ጠርሙሶች ደግሞ ከህዝቡ ወደ ታጣቂ ወታደሮች ተወርውረዋል። ስለ ሁኔታው የፖሊስ መኮንኖች በሰጡት ቃል በህዝቡ ከፍተኛ ጥቃት እንደደረሰባቸው፣ እነርሱ ግን ምንም ጥይት እንዳልተኮሱ ተናግረዋል። ሰልፉ በአብዛኛው ሰላማዊ እንደነበር የሚናገሩት ፖሊሶች አንዳንድ ተሰላፊዎች ግን የአመፃ አካሄድ መምረጣቸውን ገልጠው በዚህም የተነሳ ሁለት ሰዎች እንደቆሰሉ አስረድተዋል። በፈርጉሰኑ ህዝባዊ ተቃውሞ ፖሊስም ህዝብን ለመበተን ያደረገው ሙከራ ባለመሳካቱ 31 ሰዎች ታስረዋል። ትናንት ሰኞ የዩናይትድ ስቴትስ ብሔራዊ ዘብ ወታደሮች ሰልፈኞቹ ወዳሉበት የሴንት ሉዊስ ሚዙሪ ከተማ ወደሆነችው ፈርጉሰን መሰማራታቸው አይዘነጋም። ኬኤምኦቪ የተሰኘ የአካባቢ ቴሌቪዥን እንደዘገበው በሚዙሪው ገዢ ጄይ ኒክሰን ጥያቄ ወደ 80 የጥበቃ አዘቦች ናቸው የከተማዋን የፖሊስ እዝ እንዲቆጣጠሩ የተመደቡት። ከ10 ቀናት በፊት በ18 ዓመቱ ወጣት ጥቁር አሜሪካዊ ማይክል ብራውን ላይ የተፈጸመውን ግድያ ተከትሎ ፈርጉሰን ከተማ ውስጥ ከፍተኛ አመፅና ዝርፊያ እየተካሄደ መሆኑ አይዘነጋም። ጦር መሳሪያ ያልታጠቀውን ጥቁር አሜሪካዊ ማይክል ብራውንን ተኩሶ የገደለው የ28 ዓመቱ ዳረን ዊልሰን የተባለ ነጭ ፖሊስ ነው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስራኤል ከፍልስጤማውያን ምሽግ ተተኮሱብኝ ላለቻቸው ሦስት ሮኬቶች በምላሹ የአየር ጥቃት ማካሄዷን አስታውቃለች። ዛሬ ማክሰኞ የተከሰተው ግጭት ይፋ የሆነው ሁለቱ ወገኖች ካይሮ ላይ እየተደራደሩና ጊዜያዊውን የተኩስ አቁም ስምምነት ወደ ዘላቂ ተኩስ ማቁም ለመቀየር እየጣሩ ባሉበት ወቅት ነው። ይሁንና ዛሬ ከሮኬት ጥቃቱ በኋላ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተደራዳሪዎቻቸው ወደ አገራቸው እንዲመለሱ አዘዋል። የእስራኤል ጦር እንዳስታወቀው ከጋዛ የተተኮሰውና በደቡብ የእስራኤል ግዛት ቤርሼባ ውስጥ ያረፈው ሮኬት በሰው ላይ ያደረሰው ጉዳት የለም። ጠቅላይ ሚኒስትር ናታንያሁም ወዲያውኑ በሐማስ ላይ ወታደራዊ እርምጃ እንዲወሰድ ትእዛዝ ማስተላለፋቸው ተሰምቷል። እስራኤልና ፍልስጤማውያን ቀደም ሲል ለሶስት ቀናት ያጸደቁትን የተኩስ አቁም ስምምነት ትናንት ሰኞ ማምሻው ላይ ለ24 ሰዓታት ለማራዘም ተስማምተው እንደነበር አይዘነጋም። በዚህ ውጊያ ካለፈው ሐምሌ ወዲህ ከሁለት ሺህ በላይ ሰዎች የሞቱ ሲሆን አብዛኛዎቹ የጋዛ ሲቪሎች መሆናቸውም ተመልክቷል። በአፍቃሬ ሩሲያ ሽምቅ ተዋጊዎች ጥቃት ከደረሰበት ኮንቮይ ውስጥ የ15 ሲቪሎች አስከሬን መገኘቱን የዩክራይን ጦር ኃይል አስታወቀ። የጦር ኃይሉ ቃል አቀባይ አድሪል ሊሸንኮ እንዳስታወቁት ተጨማሪ አስከሬን ለማግኘት የተደረገው ጥረት በምስራቋ ዩክራይን ግዛት በሚካሄደው ጦርነት ምክንያት ሊቋረጥ ችሏል። አንድ ሽምቅ ተዋጊ መሪዎች በበኩሉ በሲቪሎች ላይ ጥቃት ያደረሱት የዩክራይን ወታደሮች ናቸው ሲል አስተባብሏል። በመጨረሻም የሮማው ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አባ ፍራንሲስ ቤተሰብ ሶስት አባላት አርጀንቲና ውስጥ በመኪና አደጋ መሞታቸው ተገለጸ። የወንድማቸው ልጅ የሆነው የ38 ዓመቱ ኦራሲዮ ቤርጎሊዮ ያሽከረክረው ከነበረው የነበረው መኪና ከፊት ለፊቱ ከነበረ አንድ ትልቅ መኪና ጋር በመላተሙ አብረውት የነበሩት የስምንትና የሁለት ዓመት ልጆቹ እናታቸው ጭምር መሞታቸው ታውቋል። ሾፌሩ ቤርሆሊዮ ግን በጽኑ ጉዳት ሐኪም ቤት ተኝቷል። ሊቀጳጳስ አባ ፍራንሲዝ በደቡብ ኮሪያ ያደረጉትን የአምስት ቀናት ጉብኝት ገና ትናንት ማብቃታቸው መሆኑ ይታወቃል። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ ሶስት አራት ሰዓት አብራችሁን ቆዩ። ጤና ይስጥልኝ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13870 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11905 12080215 እና 12140 ኪሎ ሄርዝ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 13 2006 ምሽት ፕሮግራም ነው። እነዚህ በሽተኞች ቤተሰባቸው ላይ ወይም ህብረተሰባቸው ገብተው ከተመለሱ ብዙ ሰው በዚህ ምክንያቱ የመተላለፍ እድሉ የሚጨምረው ደም ከሰውነት የሚወጡ ፈሳሾች ጋር በመገናኘት በመሆኑ ይሄን ሰው አቅፎ ተሸክሞ ያለምንም መከላከያ ልብስና ስርዓት ያለው ትክክለኛ ግላብን እንደዚህን የመሳሰሉት ነገሮችን ሳይደረግ እነዚህን በሽተኞች ትራንስፖርት ማድረግ በራሱ ስለሚያጋልጥ አሁን አዲስ የተጋለጡ በሽተኞች ሊኖሩ ይችላሉ። በኢቦላ ወረርሽኝ ዙሪያ ከተጀመረ ተከታታይ ውይይት የተወሰደ ነው። የሰማችሁት የሰማችኋቸው ሙያዊ ትንታኔ የሰጡን ዶክተር ዳውድ ሰይድ ሲራጅ ናቸው። ዶክተር ዳውድ በምስራቅ ካሮላይና ዩኒቨርሲቲ የብሩዲ ሕክምና ሳይንስ ትምህርት ቤት የተላላፊ በሽታዎች ሕክምና ክፍል ዳይሬክተርና የዓለም አቀፍ ጉዞዎች ሕክምና ክሊኒክ ኃላፊም ናቸው። ከዝግጅቶችን ችን ጋር አድማጮች እስከ ምሽቱ አራት ሰዓት አብራችሁ ቆዩ። አሁን የመጽሔቱ ክፍለ ጊዜ ይቀጥልና ቀዳሚው የዕለቱ አብይ ርዕስ ነው። አዲስ አበባ ላይ እየተካሄደ ያለው የደቡብ ሱዳን የሰላም ድርድር ሌላ እንቅፋት ገጥሞታል። የመንግስቱ ተደራዳሪዎች ዛሬን ጨምሮ ለአራት ቀናት እየተሳተፉ አይደለም ሲሉ ተቃዋሚዎቹ እየወቀሱ ነው። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ሪፖርት አለ። አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አዳራሽ የደቡብ ሱዳን ተቃዋሚዎችና ሌሎች አካላት ሲደራደሩ የመንግስት ተወካዮች በስፍራው አልነበሩም። ተቃዋሚዎቹ ለዚህ ድርድር የቀረበውን አጀንዳ በተመለከተ ያላቸውን አቋም በተራቸው መሰረት ለተሰብሳቢዎች ገለጻ ሲያደርጉ ውለዋል። ይህ ሁሉ ሲሆን ግን የመንግስት ተወካዮች ካረፉበት ሆቴል አልተንቀሳቀሱም። የተቃዋሚዎቹን ሀሳብ ለተሰብሳቢዎቹ ሲያስረዱ የነበሩት ጀነራል ታባን ደንጋይ የመንግስት ተደራዳሪዎች ከዚህ ድርድር የቀሩት ገና ዛሬ አይደለም ሲሉ ለቪዮ ያስረድተዋል። መንግስት ላለመሳተፍ መወሰኑ የሚያሳዝን ነው። በእርግጥ ነው ራሳቸውን ያገለሉት ካለፈው ዓርብ አንስቶ ነው። የቅዳሜውን ክፍለ ጊዜ አልተሳተፉም። የዛሬውንም የአዳራሽ ውይይት አልተሳተፉም። በኮሚቴዎች ስብሰባ ላይም አልተገኙም። የመንግስት ተደራዳሪዎች መሪ የሆኑት የደቡብ ሱዳን ማስታወቂያ ሚኒስትር ማይክል ማኩዊ ሉዌዝ በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ያረፉበት ሆቴል በመሄድ ያነጋገርኳቸው ሚኒስትሩ ቃለ ምልልስ መስጠትም ሆነ ምንም ነገር መናገር እንደማይፈልጉን የገለጹት በአጭሩ በመገናኛ ብዙኃን መደራደር አልፈልገም ብለዋል። ለድርድሩ ቅርበት ያላቸው ምንጮች ግን መንግስት ድርድሩን ያቋረጠው ተቃዋሚዎቹ ባለፈው ጥር የተፈረመውን በጥላቻ ያለመፈላለግ ስምምነት ያክብሩ በሚል ነው። ሰሞኑን በሀገሪቱ ተቀስቅሶ ለነበረው ውጊያ ተቃዋሚዎቹን ተጠያቂ የሚያደርገው መንግስት አሳሪ የሆነ ስምምነት እንዲፈርሙ መፈለጉን ነው ምንጮቹ የጠቀሱት። የተቃዋሚዎቹ ተደራዳሪ ጄኔራል ታባን ደንጋይ ግን ይህ ሁሉ Their main problem is that they don't want to discuss issues. Actually, they don't want to share power. This, this is the main problem. They were not happy with the. ዋናው ችግራቸው በነገሮች ላይ መነጋገር አለመፈለጋቸው ነው። ስልጣን መጋራት አይፈልጉም። የፖለቲካ ፓርቲዎች የስልጣን መጋራትን በሚመለከት ባላቸው አቋም ላይ እነሱ ደስተኞች አይደሉም። የኤስፒኤልኤም ማለት የሱዳን ህዝባዊ አርነት ንቅናቄ መሪዎች፣ ከስር የተፈቱት የቀድሞ ባለስልጣናት ሁሉ በስልጣን መጋራት ላይ ባላቸው አቋም የመንግስት ተደራዳሪዎች ደስተኞች አይደሉም። የመንግስት ተደራዳሪዎች ተመለሱም አልተመለሱም እነሱ በድርድሩ እንደሚገፉበት የተቃዋሚዎቹ ተደራዳሪ አስታውቀዋል። የአማጽያኑ መሪ ዶክተር ሪያክ ማቻር ትናንት ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ ምልልስ የሳልቫኪር መንግስት ከቻይና የጦር መሳሪያ እየገዛ ነው ሲሉ ወንጅለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሰለሞን፣ የመሻገሪያ ሙዚቃው የተራዘመው የቴክኒክ ችግር እንደተለመደው ደርሶ ነው። በነገራችን ላይ አሁን የሚቀጥለው ሪፖርታችን ደግሞ በዚህ ዩናይትድ ስቴትስ ውስጥ በሴንት ሉዊስ ሚዙሪ ውስጥ ስለተፈጠረው የግጭት ሁኔታ ነው። ሰሞኑን እያየን ያለ ነው እና ምናልባት መኪናውም በዛ በኩል ችግር ሳይቀጥ ተባባሪ እንዳይሆን ምናልባት ፕሬዚዳንት ኦባማም ንግግር ያደረጉበት ታላቅ ሁኔታ ነው ያለው። አሁን ንጉሱ መኪናው ወደ ቦታው እንደገባ እየነገረ ነው። ከጭቃው ውስጥ ወጣ። አሁን ሴንት ሉዊስ ሚዙሪ ውስጥ በፌርገሰን መኖሪያ ሰፈር እየታየ ያለው በዘር ልዩነት ላይ የተመሰረተ አለመግባባት ፕሬዚደንት ባራክ ኦባማ በግል ተሞክሯቸው በጥልቀት የሚያስታውሱት ነው። ብዙ አሜሪካውያን የባራክ ኦባማ የመጀመሪያው የዩናይትድ ስቴትስ ጥቁር ፕሬዚደንት ሆኖ መመረጥ በሀገሪቱ የዘር ግንኙነት መሻሻል አድርገው ያዩታል። ሚስተር ኦባማ ይህ በፈርገሰን የሚካሄደው ብጥብጥ እንዲቆም ቅድሚያ በመስጠት ትናንት ዋይት ሀውስ ውስጥ ባደረጉት ጋዜጣዊ መግለጫ መረጋጋትና መግባባት እንዲሰፈን ጥሪ አሰምተዋል። ሉዊስ ራሚሬዝ የላከው ዘገባ አለ። ትዝታ በላቸው ታቀርበዋለች። ፕሬዚደንት ኦባማ በፈርግሰን እርቅ እንዲሰፍን ተስፋ ቢያስተጋቡም ጊዜው ገና ይመስላል። የእረፍት ጊዜያቸውን አቋርጠው ትላንት ወደ ዋይት ሀውስ በመመለስ ከጠቅላይ አቃቤ ሕግ ኤሪክ ሆልደር ጋር ተገናኝተዋል። ሆልደር ኃላፊ የሆኑበት መስሪያ ቤት ነው ምንም መሳሪያ በእጁ ሳይኖር በነጭ ፖሊስ ስለተገደለው ወጣት ጥቁር አሜሪካዊ አገዳደል የሚደረገውን ምርመራ የሚመራው ፕሬዚደንት ባራክ ኦባማ በመግለጫቸው መደማመጥና መግባባት እንዲኖር ጠይቀዋል። ሐዘናችሁ ለሚገባኝና መልስ ለምትሹ የፈርግሰን ማህበረሰብ አባላት ዝም ብለን ከምንጯጯ እንድንደማመጥና የጋራ ግንዛቤ እንዲኖረን እንደገና ጠይቃለሁ። እንደገና ከመቆሳሰል ይልቅ ቁስላችን እንዲሽር እንጣር። በአሁኑ ሰዓት እርቃኑን የተቀበረ ቢመስልም እንደ አሜሪካውያን የምንጋራውን ሰብአዊነት እንጠቀም። የተገደለው የ18 ዓመት ወጣት ወላጆች ስለ ልጃቸው አሟሟት ለማወቅ አስከሬኑን በግል አስመርምረዋል። በኤሪክ ሆልደር የሚመራው የጠቅላይ አቃቤ ሕግ መስሪያ ቤትም ስለ ወጣቱ አገዳደል እውነቱን ለማወቅና መረጋጋት ለማስፈን አስከሬኑ እንዲመረመር አዟል። ለፕሬዝደንት ኦባማ ክስተቱ እንደ ግል ጉዳያቸው ነው። እንደ አውሮፓ አቆጣጠር በ2012 እንዲሁ በዘር ላይ በተመሰረተ ጥርጣሬ ምንም መሳሪያ በእጁ ሳይኖር ስለተገደለው ጥቁር ወጣት ትሬቨን ማርቲን ሲናገሩ በዚች ሀገር ስላለው የቆዳ ቀለም ልዩነትና መዘዙ ጠቅሰዋል። ሪንስ ንግ ስ ንግ ስ ንግ ከገበያ አዳራሽ ውስጥ ሲሸምቱ ሳሉ ይሰርቃሉ በሚል ጥርጣሬ ባለመደብሮቹ ያልተከተሏቸው ጥቁር አሜሪካውያን ወንዶች ቢኖሩ በጣም ጥቂት ናቸው በእኔ ደርሷል። ያ መንገድ ሲያቋርጡ ያጠቁኛል በሚል ጥርጣሬ ሰዎች ተሯሩጠው የመኪና በራቸውን ያልዘጉባቸው ጥቁር አሜሪካውያን ወንዶች ቢኖሩ ጥቂቶች ናቸው የዩናይትድ ስቴትስ ሴናተር ሆኜ ከመመረጤ በፊትም ይህ በእኔ ደርሷል በዩናይትድ ስቴትስ ውስጥ ከሚኖሩ ህዝቦች ሁሉ ጥቁር አሜሪካውያን አምስት ዓመት ዕድሜ ሳይደርሱ በህፃናት ሞት በወንዶች እስራት ብዛት በዝቅተኛ የትምህርት ደረጃና በአነስተኛ ገቢ ይታወቃሉ በሃዋርድ ዩኒቨርሲቲ የአፍሪቃ ጥናቶች ክፍል ኃላፊ የሆኑት ፕሮፌሰር ግሬግ ካር በዩናይትድ ስቴትስ ስር ነቀል የዘር ግንኙነት ለውጥ እንዳልተደረገና አድሎ እንዲሁ እንዳለ ይናገራሉ። በኦቫል ኦፊስ የዋይት ሀውስ ቤተ መንግስት ማንም ሚኖር ማን ዘረኝነት እንዳለ ነው። ፕሬዚዳንት ኦባማና ጠቅላይ አቃቤ ህጉ ኤሪክ ሆልደር ጥቁሮች መሆናቸው፣ በእውነቱ እነዚህ ጉዳዮች በፍጥነት ትኩረት እንዲያገኙ ይረዳል። ሆኖም እርሳቸው በየጊዜው እንደሚያስታውሱን ፕሬዚዳንት ኦባማ የእኛ የጥቁሮች ፕሬዚዳንት ብቻ አይደሉም የመላው ዩናይትድ ስቴትስ እንጂ። ፕሬዚደንት ኦባማ በሴንት ሉዊዝ ሚዙሪ ግዛት የወጣቱን አገዳደል የሚመረምሩ የፌዴራል ባለስልጣናት ጋር እንዲገናኙ ጠቅላይ አቃቤ ህግ ኤሪክ ሆልደርን እንደሚልኩ ተናግረዋል። እውነቱ ታውቆ በፈርግሰን ሰላምን እንደሚያሰፍንና እጅግ የከረረውን የዘር ልዩነትም እንደሚያረግብ ፕሬዚደንት ኦባማ ተስፋ አስተጋብተዋል። ወደሚቀጥለው ርዕስ እናልፋለን። የትንታኔው የመጨረሻ ቅንብር ነው። ኢትዮጵያ በአሁኑ ወቅት ከማንኛውም የአፍሪካ አገር የበለጠ ስደተኞች አስጠልላለች ሲል በተባበሩት መንግስታት የስደተኞች ጉዳይ ድርጅት አስታውቋል። ዩኤንኤችሲአር እንዳመለከተው ለዚህ ምክንያቱ በጦርነት ከተበታተከችው ደቡብ ሱዳን የሚፈርሱ ሰዎች ቁጥር በእጅጉ መጨመሩ ነው። ሊሳ ሽላይን ከመንግስታቱ ድርጅት ጽህፈት ቤት ጄኔቫ ያጠናቀረችውን ዘገባ ዝርዝሩን አሉላ ከበደ ያቀርባል። የስደተኞች ድርጅቱ እንዳመለከተው ባለፈው የሐምሌ ወር መባቻ 630 ሺህ ስደተኞችና ለፍልሰት የተዳረጉ ሰዎችን፣ ከእነኚህም ውስጥ ከሩብ ሚሊዮን የሚልቁት ደቡብ ሱዳናውያን ናቸው፣ በኢትዮጵያ ተጠልለዋል። እንደ መንግስታቱ ድርጅት ዝርዝር መግለጫም ቁጥራቸው 190 ሺህ የሚደርሰው ደቡብ ሱዳናውያን ካለፈው የታህሳስ ወር አጋማሽ አንስቶ በሀገራቸው የተቀሰቀሰውን ውጊያ በመሸሽ ነው ወደ ጎረቤት ኢትዮጵያ የጎረፉት። በተጨማሪም ኢትዮጵያ 245000 ሶማሊያውያንና 100000 የሚደርሱ ኤርትራውያን ስደተኞች ማስጠለሏን የመንግስታቱ ድርጅት ባለስልጣናት አስረድተዋል። ኬንያ በንጽጽር የሚበዙት ሶማሊያውያን የሆኑባቸው 570000 የተመዘገቡ ስደተኞችን ታስተናግዳለች። የዩኤንኤችሲአር ቃል አቀባይ አድሪያን ኤድዋርድስ እንዳስረዱት የክረምቱ ከባድ ዝናብና የአየር ሁኔታ በጋምቤላ ሦስት የተለያዩ አካባቢዎች ለሰፈሩ አስራ ስምንት ሺህ ስደተኞች አደጋ ደቅኗል። ባለፉት ጥቂት ሳምንታት ከፍተኛ ዝናብ ያስከተለው ጎርፍ በዝቅተኛ ቦታ የሚገኙ ሦስት ቀዬዎችን በማጥለቅለቁ ሁኔታው የከፋ ሆኗል። በሊትቾር የስደተኛ ስደተኛ መጠለያ ከሚኖረው 47500 ስደተኛ ከ5 እጅ ከአንድ በላይ በአጠቃላይ ከ10 ሺህ በላይ ስደተኛ በጎርፍ በመጥለቅለቁ ችግር ላይ ወድቋል። አብዛኞቹ ድንኳኖች በውሃው ተውጠዋል፣ መጸዳጃ ቤቶች ተደርምሰዋል። ኤድዋርድስ አክለውም ሁኔታውን ለማስታገስ ወይም ችግሮችን ለመቅረፍ ከኢትዮጵያ መንግሥት፣ ከዓለም የጤና ድርጅትና ሌሎች አጋሮቻቸው ጋር በመስራት ላይ መሆናቸውን አመልክተዋል። በዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሀያ ሁለትና በሀያ አምስት አጭር ሞገድ ከምናቀርብላችሁ ዝግጅት በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡ እንጋብዛለን። አጀማመርህ ሌላ ነገር ሌላ ርእሲ መግለጫ ነው። በጣም ጥሩ ነው። አዎ ሰሎሞን እንዳለው አድማጮች ተከታተሉን። በኢንተርኔት ደግሞ ደግሞ ባር የሚበረው አማርኛ አምሃሪክ ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ። በእጅ ስልካችሁም ቪኦኤ ሆርን ሞቢይ እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮ ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። እንዲሁም አስተናጋጆቻችሁ እኔ ሰሎሞን አባተና እኔም አዲሱ አበበ ነን። አሁን ከስልክ አስተያየቶች እነዚህንስ ነው ሰላም ቪኦኤ አዘጋጆችና አዳማጮች በሙሉ ባለፈው እሁድ ዝግጅት ስለ ሰሜን አሜሪካ ስፖርት ፌዴሬሽን ኢኤስኤስኤንኤ ጉዳይ ላይ ያዘጋጃችሁትን አሉላና አዲሱን እንዲሁም አቶ ኃይሌ የተፈራ አቶ ደሳለኝ ወጣት ራስ ድራገን ሁላችሁንም አመሰግናለሁኝ ጥሩ ውይይት ነበረ ለወደፊቱም እንደሚቀጥለ ተስፋዬ ነው የድሮውና የረዥም ጊዜ የስራ አስኪያጅ ኮሚቴ የነበሩት አቶ ኃይሌ ተፈራ በአሁኑ ሰዓት ላይ ድርጅቱ በገጠመው ችግር ላይ ለመወያየት ቪኦኤ ላይ መጥተው ጠቃሚ ምክሮችን መለገሳቸው ብቻ ሳይሆን ችግሩ እንዳለና ችግሩን በቶሎ መቋጨት እንዳለበት እምነታዊ የሆነ ቃላቸውን ስለለገሱን እሳቸውም በትልቁ ይመሰግናሉ። እንደዚሁም ደግሞ ድራገን ካለፈው ከሁለት ዓመት ጀምሮ ያለውን በቦርድ ሜምበር የተጫዋቾችን ችግር የስልጣን መባለግን፣ ወገናዊነትን፣ መከፋፈልን፣ ሌሎች ሌሎችንም ችግሮችም ሁልጭ አድርጎ አስደምጦናል። ስለዚህም ምስጋና ይገባዋል ያስፈልገዋል። ምክንያቱም ይህንን ጩኸትእና ዋይታ ብዙዎቻችን የምንጋራው የድርጅታችን ትልቁ ችግር ስለሆነ ነው። ኢ ኤስ ኤፍ ኤን ኤ በአሁኑ ሰዓት ላይ የብዙሀኑ መሆኑ ቀርቶ የጥቂቶች መጠቀሚያና ወይም ኤቲኤም ማሽን ንግድ ቤት እየሆነ ነው። ይህ ትልቅ አሳዛኝና አደጋ ነው። ይህ ነገር ፍጹም ለአንድ ጊዜና ለመጨረሻ ጊዜ ሁላችንም በአንድ ላይ ሆነን የቆሸሸውን ቤታችን ማጽባት አለብን። ለውድ ጊዜው እንደምናላችሁ ቪዎች እኔ በጣም ነው የምወዳችሁ። እኔ እንጃ። ስለዚህ ስለ ስፖርት ደግሜ ደጋግሜ መልዕክት ብሰው አላቀረባችሁልኝም። ባለፈው ተካበኒ ተካበን ያቀረባችሁ ጊዜ አስተያየት ሰጥቼ ነበረ። በፌዴሬሽኑ ችግር የለም የሚባለው ለመሸፋፈን ካልተሞከረ በስተቀረ ትልቅ ችግር ነው ያለው። ወገንተኝነት አለ እንዳሉ አቅምም የለውም። ፌዴሬሽኑ የስፖርት ተጫዋቾችን ለመምራት አቅሙ የለውም እና ምን አለ ሌላ ምርጫ አርገው በሰላማዊ መንገድ ሁሉም በተስተካከለ መንገድ ቢሄድ ጥሩ ነው። ችግር አለ፣ በተለይ ቤጋስ ላይ ትልቅ ችግር አለ እና ይህንን ነገር ለመናገር ነው። እባካችሁ መልዕክቴን አስተላልፉልኝ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን ከአሜሪካ መዝናኛ ዝግጅቶች አንዱን እናቀርብላችኋለን። የኦርኬስትራው አስቂኝ መሳሪያ በመባል ይታወቃሉ። በሱንስ የሚባሉት ድምፅ በትንፋሽ የሚያወጡ አንድ ሜትር ከሩብ ርዝማኔ ያላቸው መሳሪያዎች እስከ ቅርብ ጊዜ ድረስ ከበሬታ ተነፍገው ቆይተዋል። ብዙ ጊዜ እድል አግኝተው መድረክ ላይ ለሕዝብ የሚቀርቡት ኢንተርናሽናል ደብል ሪድ ሶሳይቲ ወይም ዓለም አቀፍ የቀርከሃ መንታ ስንጣሪ የሙዚቃ መሳሪያ ተጫዋቾች ማኅበር በሚያዘጋጀው አመታዊ ትርኢት ላይ ብቻ ነው። በመቶዎች የሚቆጠሩ ባሱኒስቶች ወይም ይህን መሳሪያ የሚጫወቱ ሙዚቀኞች ባለፈው ሳምንት 43ኛውን ዓመታዊ ስብሰባቸውን ኒውዮርክ ዩኒቨርሲቲ ውስጥ አድርገዋል። ዘጋቢያችን ጌል ዌይን በስፍራው ተገኝታ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። የዓለም አቀፉ የቀርከሃ ሙዚቃ መሳሪያ ተጫዋቾች ማኅበር ፕሬዚደንት ኪዝ ስዌገር ብዙ ሰዎች ባሱን ምን እንደሆነ እንኳ አያውቁም ይላሉ ራሳቸውም የመሳሪያው ተጫዋች ናቸው። መጀመሪያ ምን አይነት የሙዚቃ መሳሪያን እንደሚጫወት ይጠይቁኛል። በሱን ነው ስላቸው፣ ስለ ኦቤ መሳሪያ ነው ብዙውን ጊዜ ገለጻ የሚሰጡት። ሆኖም እኔ መሳሪያውን ለማስተዋወቅ እጥራለሁ፣ ጥንታዊነቱንም አስረዳለሁ። የዚህ ሙዚቃ መሳሪያ ቤተሰብ ይህን የተለየ ድምፅ ያገኘው ከቀርከሃ ነው። በቀጭኑ ተልገው በአንድ ላይ ከታሰሩ የሸንበቆ ቅርፊቶች የሚወጣ ድምፅ ይህን ይመስላል። ይህን የሙዚቃ መሳሪያ የሚጫወተው ሰው አየር በኃይል ወደ ውስጥ ሲገፋ ሁለቱ የሸንበቆ ልጣጮች ልክ እንደ ሰው የመተንፈሻ አካል በአንድ ላይ ይርገበገባሉ። ኪዝስ ዌገር ሲናገሩ የእነዚህ የሙዚቃ መሳሪያዎች ድምፅ ብዙ ጊዜ ልብ ስለማይባሉ እንጂ በሁሉም ቦታ ላይ ያስተጋባሉ። የጥንድ ቀርከሃ ሙዚቃ መሳሪያዎች በፖፕ በጃዝ እንዲሁም በተለያዩ ስልቶች ላይ ይታከላሉ። ውህደታቸው ጥልቅ በመሆኑ ግን ሰዎች መኖራቸውንም ላይገነዘቡ ይችላሉ። ቀድሞ ግን እነዚህ መሳሪያዎች በኦርኬስትራ በሙዚቃ ባንዶች፣ እና ሌሎች በንፋስ ኃይል በሚሰሩ ስብስቦች ላይ ማየትና መስማት እንችል ነበር። በአጠቃላይ በአንድ የሲምፎኒ ኦርኬስትራ ላይ አንድ ወይም ሁለት ባሱኖች ቢቀርቡ ነው። ዐሥራ ሁለትና ከዚያም በላይ ከሚሰለፉ የቫዮሊንና ቼሎ መሣሪያዎች ጋር ሲወዳደር በጣም ትንሽ ነው። ኤደን ብራውን በኒው ጀርሲ የኮሌጅ ተማሪ ነው። የመሣሪያዎቹ በአንድ መድረክ ላይ ሲቀርቡ ማነስና መብዛት ሳይሆን ተጫዋቾቹን የሚያስተሳስራቸው የጋራ ፍላጎት አለ ይላል። እንደሚመስለኝ ምንም እንኳን ከሌሎች የሙዚቃ መሳሪያዎች ጋር ሲነጻጸር አለ ሊባል ባይችልም ተጫዋቾቹ ጥሩ መግባባት ችሎታ አላቸው። አንድ ላይ ሁላችንንም ሊያሰባስበን የቻለውም ይኸው ይመስለኛል። በኒውዮርክ ዩኒቨርሲቲ አምስት ቀኑ አመታዊ የሙዚቃ በዓል ላይ 137 የተለያዩ ዝግጅቶች እንደሚቀርቡ ይገልጻል። የተዘጋጀው መርሃ ግብር ተሳታፊዎች በተለይ በትንፋሽ አወጣት ትምህርት ሰጪ ፕሮግራም በብዛት ሲሳተፉ ታይተዋል። አውደ ጥናቱን የመሩት ስቴፈን ሞሽነር ከሜልቡርን ኦስትሬሊያ ናቸው። ክርንህን እንደ ዶሮ ክንፍ ነው እና ምን እናደርጋለን? አየር ወደ ውስጥ በዚህ መልክ እንገፋለን። ተመልከቱ፣ ወደ እኔ። ሞሽነር እንዴት አንድ የሙዚቃው መሳሪያ ተጫዋች አየር በአፍንጫው ስቦ በአፉ ወደ ውስጥ ማስገባት የሚችልበትን ዘዴ በዚህ መልክ ያስተምራሉ። በአንድ ጊዜ እነዚህን ሁለቱን ማድረግ መቻል ነው ጥበቡ። መሳሪያውን የሚጫወተው ሰው ለረዥም ጊዜ ሳያቆም መቀጠል የሚችለው በዚህ አይነቱ ዘዴ ነው። እኔ ለምሳሌ አንድም አየር ወደ ውስጥ ሳልስብ ከ15 እስከ 20 ደቂቃዎች መዝለቅ እችላለሁ። እናንተም ሳታቆሙ ብዙ መቆየት የምትችሉበት አየር ባፍንጫችሁ እየሳባችሁ ባፋችሁ ወደ ውስጥ እንዲህ አድርጋችሁ በመንፋት ነው። በኒውዮርኩ ዓመታዊ ስብሰባ ላይ በርካታ መሣሪያዎች በአንድነት ተቀነባብረው የመጫወት ዕድል ግን አልተፈጠረላቸውም። ሃያ ሁለቱ የባሱን ተጫዋቾች በአንድ ላይ የሚቀርቡበት የቀጣዩን ሙዚቃ አይነት ለማለት ነው። በዚህ ሃያ ሁለቱ የባሱን መሣሪያዎች ተጫዋቾች በአንድነት ባቀረቡት ኮንሰርት የሁለተኛ ደረጃ ተማሪው ዴኒስ ብሩክነር But I'm one. I don't know that I've ever seen two together, and that was 22, so that's pretty crazy. don't know I've ever seen I'm a jig, but am የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከምሽቱ 3 ሰዓት ከ33 ደቂቃ ሆነ፣ አዲስ አበባ ላይ ወደ ዝግጅታችን ሁለተኛ አጋማሽ ይዘለቅን። ሐኪሙን ይጠይቁ ሐኪሙን ይጠይቁ፣ ለምሽቱ በኢቦላ ወረርሽን ዙሪያ የተጀመረ ተከታታይ ዝግጅት ሁለተኛ ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን ዶክተር ዳውድ ሰይድ ሲራጅ በምስራቅ ካሮላይና ዩኒቨርሲቲ የብሩዲ የህክምና ሳይንስ ትምህርት ቤት የተላላፊ በሽታዎች ሕክምና ክፍል ዲሬክተር እና ዓለም አቀፍ የጉዞዎች ሕክምና ክሊኒክ ክፍል ኃላፊም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉሉ አከበደ ዶክተር ዮናስን አዋይቷል። ዶክተር ዳውድ ሲራጅ፣ የኢቦላን ወረርሽኝ ስርጭት ለመቆጣጠር የተለያዩ ዓለም አቀፍ ተቋማት እና የአካባቢ ጤና ጥበቃ ተቋማት ወረርሽኙ ያለባቸውን አገሮች ጀምሮ ስርጭቱን ለመግታት ለህልፈትና ለከፋ አደጋ የሚያጋለጥበትን ሁኔታ ለመቆጣጠር ጥረቶች እየተደረጉ ቢሆንም ስርጭቱ ግን የተገታ አይመስልምና። ና እስኪ አሁን ያለውን ሁኔታ በመመልከት እንጀምር። ምን ይመስላል በዓለም አቀፍ ደረጃ የበሽታው ስርጭት? አመሰግናለሁ አሉላ። እንዳልከው ስርጭቱ በከፍተኛ ሁኔታ እየቀጠለን ያለው ኤፒዴሚክሱ አልቀነሰም። ይሄ ለብዙ አገሮች አስቸጋሪና አስጨናቂም ሆነዋል። እንዳልከው ጥሩ ዜናም አለው በአንድ በኩል፣ ምክንያቱ የተጠቁት አገሮች ቁጥር አልጨመረም። ጊኒ፣ ሴራሊዮን፣ ላይቤሪያ እና ጥቂት ደግሞ ናይጄሪያ ናቸው የነበሩት። ያለፈው ጊዜም ዲስከስ ስናደርግ አሁንም ከእነዚህ አገሮች ውጪ አልወጣም። አለመውጣቱ ጥሩ ሳይዱ ሆኖ እነዚህ አገሮች ላይ አለመቀነሱና አሁንም ቢሆን የሚሞቱ ሰዎች ሪፖርት መደረጋቸው አዲስ የተጋለጡ በሽተኞች መገኘታቸው አሳሳቢ ሁኔታ ሆኗል። አሁን ዛሬ ጠዋት ደብሊው ኤችኦ ያወጣውን ሪፖርት አይተው ከሆነ በዚህ ህመም የሞቱ ሰዎች ቁጥር ወደ አንድ ሺ ሁለት መቶ አካባቢ እንደተጠጋ ነው ሪፖርቱ የተናገረው ለህልፈት የተዳረጉት ሰዎች ቁጥር አንድ ሺ ሁለት መቶ ድረስ እንጂ ለበሽታ ወይም ለቫይረሱ የተጋለጡት ሰዎች ቁጥር ደግሞ ከዚያም በላይ ነው አዳዲስ የሚጋለጡ ሰዎችም ዛሬም አሉ ነው እያሉ ነው ያሉት አዎ፣ አሁን ላይቤሪያ ላይ በቅርቡ ሰማኸው ከሆነ በሽተኞች እንዳውም ጠፍቶባቸው ነበር። አሁን አገኟቸው ኦረዲ ሁሉንም። የሚያሳስብህ ነገር ምንድን ነው? እነዚህ በሽተኞች ቤተሰባቸው ላይ ወይም ህብረተሰባቸው ገብተው ከተመለሱ ብዙ ሰው በዚህ ምክንያቱ የመተላለፍ እድሉ የሚጨምረው ደም ከሰውነት የሚወጡ ፈሳሾች ጋር በመገናኘት በመሆኑ ይሄን ሰው አቅፎ ተሸክሞ ያለምንም መከላከያ ልብስና ስርዓት ያለው ትክክለኛ ግላብን እንደዚህን የመሳሰሉት ነገሮችን ሳይደረግ እነዚህን በሽተኞች ትራንስፖርት ማድረግ በራሱ ስለሚያጋልጥ አሁን አዲስ የተጋለጡ በሽተኞች ሊኖሩ ይችላሉ። አየህ አሁን እንደገና እነዚህ ሰዎች በሽታው ኢንኩቤሽን ፔሪድ የምንለው አንድ የተጋለጠ በሽተኛ ምልክት ሳይኖረው ቆይቶ ከዚ በኋላስ ምልክቶች የሚጀምሩት። ይሄን አሁን ያነሱትን አሳሳቢ ጉዳይ ለአድማጮች ቀረብ ለማድረግ ኢንኩቤሽን ፔሪድ ብለው የገለጹት አንድ ሰው ለቫይረሱ ከተጋለጠበት ሰዓት የበሽታ ምልክት እስከሚታይበት፣ ነገር ግን የበሽታው አምጪ ህዋስ በሰውነቱ ያለበት ጊዜ ነው። ለሌሎች ህመም አይነቶችም እንደሚሰራው አዎ ለብዙ በሽታዎች ኢንኩቤሽን ፔሪድ የምንለው ነገር ይሰራል። ለተላላፊ በሽቶች ምክንያት ምንድን ነው፣ አንድ ሰው ሲጋለጥ ለበሽታ ወላ ለማሌሪያም ቢሆን ለሌላ ህመም ኢቦላ ብቻ አይደለም የሚገባው የቫይረስ ወይም ፓራሳይት ብዛት በጣም ጥቂት ነው። በዛን ጊዜ ፓራሳይቱ ሰውነት ገብቶ ተራብቶ መቹር አድርጎ ህመም እስከሚያደርስ ድረስ ያለው ጊዜ በሽተኛው ምንም አይነት ምልክት ላይኖረው ይችላል። አሁን ከህመም ህመም ይሄ ኢንኩቤሽን ፔሪድ የምንለው ጊዜ ይለያያል። አሁን የኢቦላ ቫይረስ ከሁለት ቀን እስከ ሀያ አንድ ቀን ሊሆን ይችላል። በአማካይ ወደ አንድ ሳምንት ነው። አንዳንድ ሰዎች ላይ በጣም ቶሎ ህመሙ ይጀምራል፣ ግን እስከ ሶስት ሳምንት ድረስ ምንም አይነት ምልክት ላይ ኖራቸው ይችላል። የኢቦላ ህመም አንዱ ጥሩ ነገር ምንድን ነው እነዚህ ኢንኩቤሽን ፔሪድ ላይ ያሉ ሰዎች ህመሙን ማስተላለፍ አይችሉም። ምልክታቸው መታየት እስከሚጀምር ድረስ ማስተላለፍ ስለማይችሉ ምንም እንኳ አንድ ሰው ለነዚህ በሽታዎች ተጋልጦ ታሞ ሊሆን ይችላል ብለን ብንጠረጥረውም ራሱ ምልክት እስከሚያሳይ ድረስ ስለማያስተላልፍ ለብቻው ማድረግ የሚያስፈልግ አይደለም። ልክ ምልክት ሲጀምራቸው ነው መገለል ያለባቸው ኳራንቲን የምንለው ተገልለው ሕመሙ ነው አይደለም የሚለው ምርምር እስከሚጣራና እስከሚረጋገጥ ድረስ ለብቻቸው መቆየት ያለባቸው። በሽታው በስፋት ወደ ተሰራጨባቸው አካባቢዎች ሄዶ የተመለሰ አንድ ሰው ወይም ከዚያ የመጣ አንድ ሰው ለበሽታው የመጋለጥ እድል አለውና ያ ሰው ለቫይረሱ ቢጋለጥ እንኳን ምልክት እስካላሳየ ድረስ ለአደጋ እንጋለጣለን የሚለው በጠቅላላ የሚሰማን አይነት የሩቅ ስጋት አስፈላጊ ያለመሆኑን በአንጻሩ ግን ክትትል ማስፈለጉን ወይም መጠየቁን ነው አጽንኦት ሰጥተው ያሉት አዎ፣ ይሄ በጣም ትልቁ ነጥብ ነው። አላስፈላጊ የሆነ ፍራቻም ህብረተሰብ ላይ መሰራጨት ከህበሙ ያላነሰ ጉዳት ነው የሚያመጣው፣ እና ይሄን በጣም ክሊርሊ ማወቅ አለብን። ምልክት ካላሳየ ስለማያስተላልፍ አንድ ሰው ኢቭን ከላይቤሪያ ለምሳሌ በፍላይት ቢመጣ አንድ ሰው ነሰሰርሊ ኢቦላ ቫይረስ አለው ማለት አይደለም። ምልክት ካለው ግን እና በተለይ ደግሞ የጉዞ ታሪክ ካለ በቅርቡ ወደ እነዚህ ህመሙ የተሰራጭባቸው አገሮች ላይ የተጓዘ ሰው ከሆነ በትክክል አቴንሽን ወስዶ እነዚህ ሰዎች ምርመራው እስከሚጨረስ ድረስ ለብቻቸው ማቆየት በጣም በጣም ወሳኝ ነው። አየ እነዚህ ተላላፊ ህመሞች እንደዚህ ኢቦላ፣ ሌሎችም ሊሆኑ ይችላሉ። ኢንፍሉዌንዛም ሊሆን ይችላል። ነገር አገሮች ውስጥ መግባታቸው አይቀርም። ትልቁ ነገር ምንድን ነው? ህብረተሰብ፣ ሆስፒታሎች እና እንዲሁም መንግስት እንደዚያ ነገር ሊመጣ እንደሚችል አውቆ ጥንቃቄ ወስዶ ፖሊሲ የሚያወጡ ሰዎችም ፕሮቶኮል አውጥተው መጠበቅ በጣም ትልቁ ልዩነት ነው፣ ከአገር አገር የሚታየው ይሄ ህመም አሁን ሁሉንም አገር የነካቸውን እኩል አይደለም የሚያጠቃው። ሆስፒታሎች ጠንካራ ሆነው ሲጠብቁ የህክምና ባለሙያዎች በደንብ ራሳቸውን መጠበቅ የሚችሉበት የመከላከያ መሳሪያዎች ኖረው የተለየ ሆስፒታል ኖሮ እነዚህ በሽተኞች የሚለዩበት በትክክል የሚሰራ እንደዚህ የሚያደርግ ሀገር ህመሙ ቢገባም የመሰራጨት እድሉ በጣም ያነሰ ነው የሚሆነው። ነገር ግን ሰዎች በሽተኞችን ህመም ሲያሳዩ ቤታቸው የሚያቆዩ ከሆነ በጣም ስህተት የሆኑ ኢንፎርሜሽኖች የሚናዙበት ከሆነ አገር ውስጥ ግን ህመሙ በፍጹም ሊሞት አይችልም። ይሄ ነው እያየ ነው ያለ ነው። ይሄ ነው አሁን በላይቤሪያ የተከሰቱት ሁኔታዎች ይሄ ነው በቃ ትልቁ ነገር። ዶክተር ዳውድ እርስዎ የጉዞ ህክምና፣ ከጉዞ ጋር የተያያዘ ህክምና ባለሙያም ኖት። ይሄ በሽታ ደግሞ በአብዛኛው ከጉዞ ጋር ተያይዟል ከአንድ አካባቢ ወደ ሌላ ጋር የመሰራጨት እድሉ ለበሽታው የተጋለጡ ወይም ለቫይረሱ የተጋለጡ ሰዎች መጓጓዝም ጋር ተያይዞ ጥንቃቄዎችን በዛው መልኩ ይደረጋሉና፣ በሁለት ደረጃ እንመልከት። በአንድ በኩል የጉዞ አስገዳጅ ሁኔታ ያለባቸው ሰዎች በተጨባጭ ሊያደርጉ የሚችሉት ጥንቃቄ አለ። አለመሄድ ዋናው አማራጭ እንዳለ ሆኖ የግድ የሚሄዱ ከሆነ ምን አይነት ነገሮችን ሊያደርጉ ይችላሉ? በተጨማሪም ከጉዞ ጋር የተያያዙ ተቋማትንም ይመለከታል። የራሳቸውን ጥንቃቄ ዝግጅት ያደርጋሉ። ከጉዞ ጋር የተያያዙ ተቋማት በኩል ግን ምን መታሰብ አለበት? አድማጮች፣ በኢቦላ ወረርሽኝ ዙሪያ የጀመርነው ተከታታይ ፕሮግራም አልተቋጨም። ለቀደመውና ለቀድሚ ጥያቄ የተሰጠውን የባለሙያ ማብራሪያ አክለን በመጪው ፕሮግራማችን እንመለሳለን። ለአሁኑ ግን እንግዳይን ዶክተር ኤልያስ ሰይድ ሲራጅን ለጊዜያቸው አመሰግናለሁ። ጊዜ ዶክተር ዳውድ ሰይድ ሲራጅን እና አሉላን እናመስግንና ወደ ተከታዩ ልዩ ዘገባ እንለፍ። ተከታዩ ዝግጅት በተፈጥሮ አካባቢ ጤናና ደህንነት ላይ ያተኩራል። ባልደረባችን ጆዲካ ፖ ያነጋገራቸው አንድ የዩኒቨርሲቲ ፕሮፌሰር የተፈጥሯችንና የአካባቢያችን አጣዳፊ ጉዳይ ትኩረት ሊሰጠው ይገባል ይላሉ። ሰሎሞን አባታ ነው ያዘጋጀው። ስለ ተፈጥሯችን አካባቢ ግንዛቤና ዕውቀት መጨበጥ በእንግሊዝኛው ኢኮሎጂካል ሊተራሲ ወይም በአጭሩ ኢኮሊተራሲ እያሉ ይጠሩታል። ከአካባቢያችን ጋር የተያያዙ የእውቀት ችግሮችን ክፍተት ለመሙላት የምንጠቀምበት ዘርፍ ነው። ብዙውን ጊዜ ኤኮሊተራሲ የአካባቢ እውቀት፣ የመረጃና የግንዛቤ ጉዳይን እንጂ የሰው ልጅን የምግባር ችግሮችና ክፍተትን አይመለከትም ነበር። ይህ የሬድላንድስ ዩኒቨርሲቲው ፕሮፌሰር ሞንቲ ሃምፔል ድምዳሜ ነው። ኤኮሊተራሲ ፍሬዝ ቨንትድ ቱ ዲስክራይብ ካይንስ ኦፍ ኖሌጅ ዊ ኒድ የአካባቢ ዕውቀት ወይም ኤኮሌትራሲ በምንኖርበት ማኅበረሰብ ውስጥ በተሟላና በተሳካ ሁኔታ መንቀሳቀስ ተግባራችንን ማከናወን የሚያስችለን መረጃ ምንነት ለመግለጥ የተቋጨ ቃል ነው። ይህም ማለት የተፈጥሮ አካባቢ ሕይወት ድጋፍ ለሰው ልጅ ብቻ ሳይሆን ለሁሉም ዝርያዎች የማቅረቢያ ስርዓት ማለት ነው። ወርልድ ዋች ኢንስቲትዩት ባወጣው የያዝነው የአውሮፓ 2014 ዓመተ ምህረት ሪፖርት ውስጥ አንዱን ምዕራፍ ያዘጋጁት ሃምፔል ምዕራፉን ኤኮሊተራሲ እውቀት ብቻውን በቂ አይደለም ብለውታል። አንዳንድ ሰዎች ኤኮሊተራሲን የተፈጥሮ አካባቢ እውቀትን ሳይንስ በአረንጓዴ ገጽታው ማወቅ አድርገው ይወስዱታል። እኔ መጠየቅ የምፈልገው ይህ በቂ ነው ወይ ብዬ ነው። በሌላ ቃላት የተፈጥሮ አካባቢ ግንዛቤ ወይም ዕውቀት ያለው ሰው ማወቅ ካለባቸው ጉዳዮች መካከል የዑደቶች ወይም ቀለበቶችና ፍሰቶችን ወይም የአንድ አቅጣጫ ጉዞን ምንነት፣ የኃይል ወይም የኢነርጂን ሥርዓቶች፣ በዚህም የተፈጥሮ አካባቢ ሳይንስ የሚባሉ ዕውቀቶች ሁሉ መካተት አለባቸው። ዕውቀት ኃይል ነው ሲባል ኖሯል። የተፈጥሮ አካባቢ ሳይንሶች። ፕሮፌሰሩ ግን ለካሲሄ አባባል ልክ የሚሆነው ሁልጊዜ አይደለም ይላሉ። እርሱ ብቻውን አካባቢያችንን እንድንጠብቅ ወደሚያስችለን ተግባር አይወስደንም። የተፈጥሮን የሕይወት ጥበቃ ስርዓት ሊሆን ወደሚገባው ደረጃ አደርሰውም። ስለ ተፈጥሯችንና ስለ አካባቢያችን ማወቃችን ብቻውን ወደ ተግባር አይመራንም። ሰዎች ከቤታቸው ከመኖሪያቸው ርቀው ሲገኙ ስለ ተፈጥሮና ስለ አካባቢ ችግሮች እምብዛም አይጨነቁም ይላሉ አምቤል። አንዳንድ ሰዎች ይህንን የስነ ልቦና ርቀት ነው ይሉታል። ብዙዎቹ የአየር ንብረት ችግሮች በሰሜን ዋልታ ወይም አርክቴክት አካባቢ አየለው ይታያሉ። ሰዎች ግን ጊዜያቸውን ሰሜን ዋልታ ላይ አያሳልፉም። ስለዚህም ሰው በተወሰነ ደረጃ መራቅ ይሰማዋል። ሌላው ከከተሞች መስፋፋትና ከቴክኖሎጂውም ጋር የተያያዘ ከተፈጥሮ ጋር የመራራቅ አዝማሚያ አለ። ዛሬ ሰው ብዙ ጊዜውን ቴሌቪዥንና ኮምፒውተር ላይ ቁጭ ብሎ እያሳለፈ ወደ ተፈጥሮን ብዛም አይወጣም። በሌላ አባባል ለስኬቱ እጅግ ቁልፍ ከሆኑ የተፈጥሮ ስርዓቶች ጋር የሰው ልጅ እየተነጠልና እየተራራቀ ነው። በጥንት ጊዜ አንድ ሰው አሉ፣ ፕሮፌሰር ሃምፔል፣ የአካባቢውን ሁኔታ ማንበብ ማወቅ ካልቻለ ምግብ፣ ውሃ፣ መጠለያ ለማግኘት ይቸገር ነበር። መጨነቃችን እየቀረ ስለዚህ ጉዳይ አስፈላጊነትም ትኩረታችን እየቀነሰ ይመስለኛል። ወደ ተፈጥሮ መመለስና ከተፈጥሮአችን ጋር መታረቅን ሕይወታችንን መልሰን ቅርጽና መልክ እንድናስይዘው እንድናረጋጋው ይጠቅመናል ይላሉ ሃምፔል። አሁን አሁን ደግሞ ዩናይትድ ስቴትስ ውስጥ በወጣቶች ዘንድ እየተስፋፋ የመጣውን ያለ አግባብ የመወፈር ችግርም ይቀንሳል። ልጆች የተፈጥሮን ድንቅ ነገሮች እንዲያዩ ያግዛቸዋል። ልጆች ንጹሕ አየር መተንፈስ ምን እንደሆነ እንዲገነዘቡም ይረዳል። ምናልባትም የሚተነፍሷት እያንዳንዷ ትንፋሽ ውቅያኖሱ በሚያፈልቀው ኦክሲጅን ምክንያት የተገኘ ነውና ውቅያኖሱን እንዲያደንቁ፣ እንዲወዱት፣ እንዲያመሰግኑት ያደረጋቸው ይሆናል። ወደ ተፈጥሮ ተመልሶ መውጣት፣ ከተፈጥሮ ጋር መገናኘትና ከተፈጥሮ ጋር መስራት የመደበኛው ሥርዓተ ትምህርት የማይነጠል አካል መሆን አለበት ሲሉ ፕሮፌሰር ሞንቲ ሃምፔል ይመክራሉ። ከእኛ ሌላ ከሌሎች ዝርያዎች ጋር መቀራረብ፣ ከተፈጥሮ ጋር በተግባር መገናኘት፣ ከተፈጥሮ እውቀት ወደ ተፈጥሮ መስተጋብር ወደ ተግባር ይወስደናል ይላሉ ሃምፔል። ብዙ ሳይንቲስት የአየር ንብረት ለውጥ እየተከሰተ እንደሆነ እንደሚያምን ካምፔል ገልጸው፣ በህብረተሰብ ውስጥ የሚፈጠሩ አደናጋሪ ሁኔታዎች ገንዘብና ፖለቲካን ጨምሮ የሰውን የመወሰን አቅም እንደሚሸረሽሩት አመልክተዋል። በዚህ ሁኔታ ውስጥ ሳይንስ ይዘነጋል ወይም ችላ ይባላል ብለዋል። የአየር ንብረት ለውጥ ነገ ምን እንደሚያመጣብን ዛሬ አለማወቃችን በጣም አስፈሪ ነው ይላሉ ካምፔል። ይሁን እንጂ ሲሉ ፕሮፌሰር ካምፔል ሐሳባቸውን በምክር ያጠቃልላሉ። ዋና ዋና የሚባሉ ችግሮችን ስንጋፈጥ አሌባይነትን፣ የተፈጥሮውን ለውጥ እያዩ መካድን እና ፍርሃትን ገለል ማድረግ አለብን። የተከበራችሁ አድማጮቻችን ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በርካታ የምዕራብ አፍሪቃ ሀገሮችን በከፋ ሁኔታ የመታው የኢቦላ ቫይረስ ወረርሽኝ አጣዳፊ የጤና ችግሮች በሀገሪቱ የጤና ጥበቃ መዋቅሮች ላይ አብዝተው የሚያሳድሩትን ጫና የሚያመለክት ነው በማለት የዛሬው ርዕሰ አንቀጽ ሀተታውን ጀምረዋል። የዩናይትድ ስቴትስ መንግስት አለ፣ ርዕሰ አንቀጹ ሲቀጥል፣ የዩናይትድ ስቴትስ መንግስት ለዚህ ወረርሽኝ እየተሰጠ ባለው ዓለም አቀፍ ምላሽ ውስጥ የገንዘብ እርዳታና የሕክምና ኤክስፐርት ድጋፍ በመስጠት እያገዘ ነው። ይሁን እንጂ የሀገር ውስጥ የሰለጠነ የጤና ባለሙያ ኃይልን ሊተካ የሚችል ድጋፍ አይኖርም ሲል ርዕሰ አንቀጹ አክሏል። ለአንድ ሺህ ሰው ግፋቢል ሁለት ዶክተሮች ያሉት ከሰሃራ በታች የሚገኘው የአፍሪካ ክፍል ከዓለም የበሽታ ችግር 24 ከመቶውን የተሸከመ ሆኖ ሳለ በሰለጠነ የጤና ሰራተኛ ኃይል ግን ከዓለም ከሁሉም ዝቅተኛው ነው። በዚያውም ላይ አዳዲስ የተመረቁ ዶክተሮችና ነርሶች ስራ ለመጀመር ገና እየተዘጋጁ ሳሉ በአለም ዙሪያ ባለው የጤና ባለሙያ እጥረት ሳቢያ ብዙዎቹ የተሻለ ክፍያ ለማግኘት አገር ጥለው ይሄዳሉ ብሏል። ዩናይትድ ስቴትስ አፍሪካ ያለባትን ከባድ የዶክተሮች እጥረት ለመፍታት እንደ አውሮፓውያን አቆጣጠር ከ2010 ዓ ም አንስታ በ12 የአፍሪካ ሀገሮች የሚገኙ የሕክምና ትምህርት ቤቶችን ዩናይትድ ስቴትስ ውስጥ ካሉ ዋና ዋና የሕክምና ትምህርት ተቋማት ጋር ለማቆራኘት የሚውል ወጪ ሰጥታለች። የዚህም አላማው የአፍሪካ የትምህርት ተቋማት የጤና ጥበቃ ሰራተኞችና ሳይንቲስቶችን የማሰልጠን ብቃት እንዲኖራቸው ለማድረግና በጤና ትምህርት ዘርፍ የቴክኖሎጂ ውጤቶች ተጠቃሚ የመሆናቸውን እድል ለማሳደግ ነው ብሏል የዚህ እንቅስቃሴ ግብ እንደ ኤሮፓውያን አቆጣጠር እስከ 2015 ዓ ም ባለው ጊዜ ውስጥ 140 ሺ ዶክተሮች ነርሶችና ሌሎችም የጤና ባለሙያዎችን ለማሰልጠን በአህጉሪቱ የህክምና ምርምሮችን የሚያካሄዱ አፍሪካውያን ሳይንቲስቶችን ቁጥር ለማሳደግ መሆኑን ርሳን ቀጹ አብራርቷል። በዚህ ወር በሞዛምቢክ ዋና ከተማ ማፖቶ ውስጥ በተካሄደ አንድ ሲምፖዚየም ላይ የዩናይትድ ስቴትስ የሕክምና ትምህርት አጋርነት መርሃ ግብር ባለስልጣናት በተያዘው ጥረት ስፋት ያለው እርምጃ መመዝገቡን አስታውቀዋል። ዚምባብዌ ውስጥ የሕክምና ትምህርትና የድኅረ ምረቃ መርሃ ግብር ተመዝጋቢዎች ቁጥር በእጥፍ ገደማ አድጎ እንደ አውሮፓውያን አቆጣጠር በ2010 260 የነበረው ቁጥር ባለፈው 2013 513 መድረሱን ጠቅሷል። የዚምባብዌ የከፍተኛ ትምህርት ሚኒስቴር በዩናይትድ ስቴትስ እገዛ የዚህን እርምጃ ቀጣይነት ለማረጋገጥ ተጨማሪ የገንዘብ ወጪ መድቧል። ኬንያ ውስጥም በ14 የክልል ሆስፒታሎች የስልጠና መዋቅር ተዘርግቶ ከ300 ለሚበልጡ የህክምና፣ የነርስ፣ የጥርስ ህክምናና የፋርማሲ ተማሪዎች ስልጠና እየተሰጠ ነው። ሞዛምቢክ ውስጥ የኤድዋርዶ ሞንድሌን ዩኒቨርሲቲ የውስጥ ደዌ ህክምና መርሃ ግብሩን የደሞዝ ጭማሪ በማስተካከል የስርዓተ ትምህርት ለውጦችን በማካሄድና ሐኪሞች ታካሚዎቻቸውን በሚጎበኙበት ጊዜ የኢንተርኔት አገልግሎት እንዲኖራቸው በማስቻል የመሳሰሉ የማሻሻል እርምጃዎችን ለመውሰድ ሳን ዲያጎ ከሚገኘው የካሊፎርኒያ ዩኒቨርሲቲ ጋር በትብብር በመስራት ላይ ይገኛል። በኢትዮጵያ፣ ቦትስዋና፣ ናይጄሪያ፣ ታንዜኒያ፣ ዩጋንዳ፣ ዛምቢያ፣ ጋና እና ደቡብ አፍሪቃም በዚሁ በዩናይትድ ስቴትስ የህክምና ትምህርት አጋርነት መርሃ ግብር የተመሰረቱ የአጋርነት ስራዎች እየተከናወኑ መሆናቸውን እርሳን ገጹ አመልክቷል። የጤና ጥበቃ ሰራተኞች ለአንድ ሀገር የጤና መዋቅር የደምስሩ ናቸው። የዩናይትድ ስቴትስ የህክምና ትምህርት አጋርነት መርሃ ግብርም በአህጽሮቱ ኤምኢፒአይ አላማው የአፍሪካን የተማሩ የጤና ባለሙያዎች ስደት የሚቀለብስ የስልጠናና የሙያ ሁኔታዎችን በሀገር ውስጥ በማመቻቸት ህዝቡ በእጅጉ የሚያስፈልገውን ደግሞም የሚገባውን እንክብካቤ እንዲያገኝ መርዳት ነው በማለት የዛሬው ርዕሰ አንቀጽ ሀተታውን አጠናቋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አብረያ ሆያ ሆ ሆ ጌታ ብዘጠኝና ድል እንዳሮ ገጅባቸው ተነሳ ያንን አንበሳ። እንኳን አደረሳችሁ እንበል ለአድማጮቻችን፣ ለክርስትና እምነት ተከታዮች ነው ብሎ ቡሄው ወይም ለደብረታቦር አደረሳችሁ። ቡሄ መጣ ያመላጣ ለምንድነው? ያመላጣ ያልከኝ ለምንድነው? ቡሄ መላጣ የሆነው? አዲሱ ነገር ንጉሴ የመለስልህ ይሄ በእውነት ከበድ ያለ ጥያቄ ነው። ቡሄ መጣ ያመላጣ የቀቡት እንዳይነጣ። እንግዲህ ምናልባት እንግዲህ የዛሬው ቀን የብርሃን ቀንም ስለሆነ ጌታ የደብረታቦር ቡሄ እንላለን ብርሃነ መለኮቱን የገለጠበት እንደመሆኑ ከዛም ጋር እንደው ለማዛመድ ብለው ይሁን እንደው ለልጆች ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ እየተባለ ይባላል። ደግሞ በጾሙ ቅቤ ቀቡት ደግሞ በጾሙ ግን ለልጆች ነው ግዴ፣ ከሰባት አመት በታች ለሆኑ ህጻናት ይሆናል። በነገራችን ላይ ከፍልሰታ ጋር ግንኙነት አለው ቡሄ በዚህ ጊዜ ስለሚከበር አይ ምንም ይህን ያህል ቀጥታ የሆነ ግንኙነት የለውም። እንደ አጋጣሚ በዚህ በአስራ ሶስት ደብረ ታቦር ቡሄ በመዋሉ ምክንያት ነው እንጂ ያኛው ከመቤታችን ጾምና ሱባኤ ጋራ የተያያዘ ራሱ መፍለስ ጋር ያለው ነው። ያ ከእሷ ጋር ፍልሰትና ከእሷ ሰለሞን ያው እንደምታውቀው ሁለት አይነት ስም አለን። ለምሳሌ ንጉሴ ብለህ አለማዊ ስም በኦርቶዶክስ እምነት ነው ምልህ፣ በጥምቀት ደግሞ ስምህ የክርስትና ስም የምንለው አለን ሁለት ቡሄ እንልና ደብረ ታቦር እንላለን። አዲስ ዓመት አዲስ ዘመንን እንዳንድ ወስደን እንቁጣጣሽ እንላለን። ሁለተኛ አማራጭ እንደገና ደግሞ ልደትን እንወስድና ገና እንላለን። ትንሣኤን እንወስድና ፋሲካን። ስለዚህም ቡሄን ወስደን ደብረ ታቦር ደብረ ታቦርም ብለን ቡሄ ሁለቱም አንድ ነው፣ የማይነጣጥሉ ናቸው፣ ብርሃንን የሚገልጹ ናቸው። ብዙ እንደዚህ አይነት ከታሪክም ከእምነትም ጋር የተያያዙ ነገሮችን ታጫወተናለንና ለማስታወስ ያህል ምንድን ነው የሆነው? በዛሬው ዕለት በዛሬው ዕለት እንግዲህ በዚህ ደብረ ታቦር በተባለው ተራራ ላይ ጌታ ብርሃን መለኮቱን የገለጸበት ልብሱ ሰውነቱ ሁለመናው እንደ በረዶ ጻዕዳ ሆኖ የታየበት እጅግ አስደንጋጭ የሆነ እጅግ ኃያል የሆነ መለኮታዊ ብርሃን የተገለጠበት ነው፣ እና በዚህ ጊዜ ያው በቡሄ እንደምታውቀው ሙል ሙል ዳቦም አብሮ ከዚህ ከቡሄ ጋር ይታሰባልና ህጻናት ይህንን ብርሃን አይተው ወደ ተራራው እንደሄዱ ወላጆች ሲፈልጓቸው ከቤታቸው እንደጠፉባቸው የት ሄደው ይሆን ብለው እርቧቸው ይሆናል ብለው ሙልሙል ዳቦ ይዘው በምሽት እንደሄዱ እነሱም ፍለጋ፣ የሙልሙሉ መለዋወጥ መሰጣጣት ተምሳሌትም ይሄ እንደሆነ ነው። በአጭሩ ይሄ ጌታ ጌታችን አምላክ አምላካችን መድህንታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ዕለት ተደርጎ ይወሰዳል እና ቡሄን ዲልማን የተባለ ጀርመናዊ ግዕዝ አዋቂ ቦሃ ታየ ተገለጠ ይለዋል። አንዳንድ ጊዜ ሰለሞን እንደምታውቀው ቦሃ በግ እንለዋለን፣ ጥቁርና ነጭ፣ ጥቁሩ ክረምትን ነጩ ደግሞ ብርሃንን መስከረምን ያኛው ጨለማውን ሐምሌ ነሐሴን ያመለክታል። እንደሚባለው ቦሃ ታዬ ተገለጠ ብሎ ዲልማን ራሱ የሰጠው ነው። የኢትዮጵያ ሊቃውንት እንኳ ብዙ ይሄንን እሱን ይጠቅሳሉ እንጂ ቦሃ ታዬ ብለው ከግእዙ ግስ ይህን ህል ሲያወጡ አይሰማም። ዳዊትም ራሱ ቅዱስ ዳዊት ትንቢት ሲናገር ታቦር ወአርሞንኤም በስመ ዚአከ ይትፌስሑ ታቦርና አርሞንኤምም በስምህ አምነው ደስ ይላቸዋል ብሎ ትንቢት የተናገረለት ነው። እና የዛሬው በዓል በተለይ በኢትዮጵያ ቤተ ክርስቲያን እጅግ ታላቅ በዓል ነው። በድሮኛ ዜማው ቅኔ ቤት በነበርንበት ጊዜ የደብረ ታቦር ለት ከየሰው አንድ ብር ሁለት ብር ተለምኖ ተሰብስቦ አስራ አስራ አምስት በርሜል ጠላ ተጠምቆ እንጀራው ወጡ ተዘጋጅቶ በዕለቱ ለሚያገለግሉ ካህናትና በየአጥቢያው ላሉ ምእመናን ምሳ የምናበላበት ነበር። ዛሬ ይሄ የቀረ ባህል እንደገና ተጀምሮ አሁንም እንደ ምስካዬ ህዙናን ባሉ እንደ ታዕካ ነገሥት በዓታ ባሉ አድባራት ገንዘብ በዚህ በፍልሰታው ሰሞን ከምእመናን እየሰበሰቡ ህዝቡን ምሳ ያበላሉ እና ትልቅ በዓል ነው። እዚህ በመሀሌቱም በምኑም በቅኔውም ብትሄድ ትልቅ ምስጢር ያለው በዓል ነው ደብረ ታቦር። አንዳንድ ሰዎች የተለያዩ ቀኖችን ሲጠሩ እንሰማለን። አዎ ትክክለኛ ቀኑ ዛሬ ነው። ደብረ ታቦር የሚባለው ነሐሴ አስራ ሶስት ቀን ነው። ይሄ ነው ትክክለኛው በዓል። ችቦም የሚበራው ዛሬ ነው። እንግዲህ ንጉሴ፣ በጣም አመሰግናለሁኝ። መልካም ምሽት፣ መልካም በዓል ይሆንልህ። አመት አውደ አመት ድገምና ግን ቡሄ ያው ዳቦውንም ሳንቲሙንም ወስደን ለቡሄ ያጠራቀምነውን ሳንቲም عند ده قناعة بعفرتن لكن ده شو أن ያንን ደግሞ የቅዱስ ዮሐንስ አበባ ለዘመድ ለአዝማር ሰጥተን ከአበባው የምናገኘውን ገንዘብ አጠራቅመን ያችን ሳንቲም ይዘን ደብተር ገሰን እርሳስ ገሰን ወደ ትምህርት ቤት የምንሄደው ከዚህ ከቡሄ ነው። ዛሬ ዛሬ የለም፣ ብዙ አትሰማም። እዚህ አዲስ አበባ ጭፈራውን ግን ድንቅ ናቸው፣ ድንቅ ናቸው። አዎ በጣም ብዙ ነገር የሚያስተምሩን መጣና መጣና፣ ደይልንጠና ክፈቱልን በሩን የጌታዬን፣ ተነስ በለው ክፈት በለው ተነሳ ያንናበሳ ክፈት በለው በሩን፣ አንበሳው ክፈት በለው ተነሳ፣ ያንን አንበሳ። እዛማዶ ጭስ ጨሳል፣ አጋፋሪ ይደግሳል። ድግስ በድንካል ጋር መለኛ አለ አንድ ደስ በእውነት ታሪክ ይመለሳል ብዬ አስባለሁ። በዚህ በጣም አመሰግናለሁ ንጉሴ። መልካም በዓል፣ መልካም ገና እንኳን sarımlı घ्यावीsın melkam banao melkam banaa la mesajla ሰለሞን፣ አንተንም ንጉሴንም አመሰግናለሁ። እኔ ደግሞ የማጠቃለያ ዜና ያሰማች ጥሩ ዝግጅት ነበረ። የኢራቅ ኃይሎችና ኩርዶች በሀገሪቱ ሰሜናዊ ክፍለ ሀገር የሚገኘውን ግዙፍ ስትራቴጂካዊ ግድብ ከእስላማዊ መንግሥት ቡድን እጅ አስለቅቀው እንዲቆጣጠሩ ፕሬዚዳንት ባራክ ኦባማ የጦር ኃይሉ መርዳቱን ገልጠዋል። ምዕራብ አፍሪካ ውስጥ በተዛመተው ኢቦላ ምክንያት 84 ሰዎች መሞታቸውን የዓለም ጤና ድርጅት ደብልዩ ኤች ኦ ገልጧል። በጠቅላላው በወረርሽኙ የሞቱት ቁጥር 1229 ደርሷል። በሚዙሪዋ ፍር ጉሰን ከተማ ጦር መሳሪያ አልባ በሆነ አንድ ጥቁር አሜሪካዊ ወጣት ላይ በነጭ ፖሊስ መኮንን የተፈጸመው ግድያ የቀሰቀሰው ከፍተኛ ውጥረት እንዳለ ሆኖ በግድያው ተቃዋሚዎችና በፖሊስ መካከል ሌሊቱን ግጭት መካሄዱ ይታወቃል። ዜና በቃ እንግዲህ ዝግጅታችን የምሽቱ በዚሁ ተጠናቀቀ። በስቱዲዮ ፕሮዲውሰራችን ንጉሥ አምሬ፣ ቴክኒሻኑ ከርቲስ ባይነም፣ በእኛ በኩል ደግሞ ያስተናገድናችሁ እኔ አዲሱ አበበና እኔም ሰሎሞን አባተ፣ በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ስም እንሰናበታችሁ። ለዛሬ አብራችሁን ስለቆያችሁ እናመሰግናለን። ትግርኛ ይቀጥላል። ከእኛ በኋላ ደናደሩ መልካም